የትግራይ ህዝብ ህልውናና ደህንነትን አደጋ ውስጥ ለማስገባት በስፋት ስለተሰራ ለመከላከል ተችሏል። አሁንም ሰላም ለመጠበቅ የክልሉ መንግስት እየሰራ ነው ብለዋል የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል። ምክትል ርዕሰ መስተዳድሩ ወቅታዊ ጉዳዮችን አስመልክቶ ከጋዜጠኞች ለተነሱ ጥያቄዎች መልስ ሰጥቷል። የኢትዮ ኤርትራን የሰላም ጉዳይ አስመልክቶ በሰጡት ማብራሪያም የኤርትራው ፕሬዚደንት ኢሳያስ አፈወርቂ የክልሉን ድንበር ከፍተው በመኪና ቢመጡ እንቀበላቸዋለን። ዘላቂ ሰላም በሁለቱም ሀገራት እንዲመጣ ለማድረግ ግን ተቋማዊ የሆነ አሰራር መዘርጋት አለበት ብለዋል። ሙልጌታ ጽበሃ ቃለ መጠይቁን ተከታትሏል፣ ዝርዝር ያቀርባል። የትግራይ ክልል ምክትል ርዕሰ መስተዳደርና የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በወቅታዊ የመንግስታቸውና የፓርቲያቸው ጉዳዮች አስመልክቶ በዛሬው ዕለት ከጋዜጠኞች ለተነሳላቸው ጥያቄዎች መልስ ሰጥቷል። በክልሉ ባለፈው አንድ አመት ተቋማዊ ለውጥ ለማስመዝገብ በቀበሌዎች ከ3200 በላይ አዳዲስ ምሩቃን ወጣቶች በቋሚነት በመቅጠር የህዝብ አገልግሎት ለማቀላጠፍ መሰራቱን ተናግረዋል። እንዲሁም ምሁራን ባሳተፈ መልኩ የወረዳዎች አደረጃጀት ለመቀየር እየተሰራ መሆኑን አስረድቷል። በምርጫ 2012 ጉዳይም ዶክተር ደብረ ጽዮን ሲናገሩ ምርጫ በህገ መንግስቱ መሰረት መካሄድ እንዳለበት በተደጋጋሚ ስንገልጽ ቆይተናል። በአሁኑ ጊዜም የፌዴራል መንግስት በጉዳዩ ላይ መሻሻሎች እያሳየ ነው ብለዋል። ስለዚህ ለሀገሪቱ ቀጣይ ጉዞ አስፈላጊ ነው። ዝም ብለው አምስት ዓመት ስለሆነ ዝም ብለን ምርጫ እናካሄድ ብቻ አይደለም ለሀገሪቱ ቀጣይ እድገትም የሚወስን እና አሁን መሀል ላይ የተፈጠሩ ነገሮች፣ ችግሮች እልባት ያገኛሉ ነው። ስለዚህ ለሀገሪቱ በጣም ይጠቅማል፣ ለሰላሙም፣ ለቀጣይ የኢኮኖሚያዊ እንቅስቃሴም ለእድገቱም። ካልሆነ ትርምስ ነው የሚሆነው ነው የምለው ምርጫ። ያው ህጉን በመጣስም ትርምስ ሊፈጠር ይችላል፣ አቅጣጫ በመሳትም ኦሬት ላይ አቅጣጫ በመያዝም እንዳለ ነው። ሁሉም ነው የሚተረመሰ እንደሆነ ፌዴራል ላይ አይደለም፣ ክልሎችም ጭምር። ስለዚህ መፍትሄው ነው ነው ህገ መንግስታዊም ነው ግን መፍትሄው ነው። አሁን ላለው ችግራችንም መፍትሄው ምርጫው ነው። ከችግራችንም ተነስተን ነው ማየት ያለብን ይሄ ጉዳይ። አሁን ካለው ያለየለት አካሄድም መፍትሄው እሱ ነው። ከሌላው ምርጫ የተለየ ምርጫ ነው ይሄኛው፣ አቅጣጫም የሚያስቀይር የመቀጠል ነው የሚያስቀይር ከደረጃ ከዛ ደረጃ ድረስ ለኛ ወሳኝ ነው። አዲስ ምዕራፍ ሊከፍት የሚችል መድረክ እንደሆነ ነው እናስበው። በውህድ ፓርቲ ጉዳይ ከዚህ በፊት ህወሓት ቀንደኛ ተዋናይ ነበረ ለምን አሁን ተቃዋሚ ሆነ የሚል ጥያቄ ምላሽ ሲሰጡም አራቱ የኢህአዴግ አባል ድርጅቶች የነበራቸው ፕሮግራም አንድ አይነት ነበረ። ከቋንቋ መለያየት ውጭ አብዮታዊ ዴሞክራሲ የሚከተሉ ነበሩ ያሉ ሲሆን በዛን ጊዜ መዋሀድ እንደሚያስፈልግ እንገልጽ ነበር ብለዋል። በአሁኑ ጊዜ ግን የግንባሩ አባል ድርጅቶች ፕሮግራሙ አያስፈልግም እያሉ ባሉበት ጊዜ መዋሀድ ትክክል አይደለም በማለት ገልጸዋል። አሁን እየተነሳ ያለው ግን ከሐዋሳ ውሳኔ ውጭ የሆነ አካሄድ አሁን አለ። የሐዋሳ ውሳኔ አንዱ ምንድን ነው? ፕሮግራማችን አልቀየርንም ነው የኢህአዴግ የድሮ የአብታው ዲሞክራሲ የሚባለው ፕሮግራሙ ነው። ተረጋጋሚ በተለያየ ጊዜ የምሰማው ርዕዮተ ዓለም ይባላል። ርዕዮተ ዓለም አይደለም፣ አብታው ዲሞክራሲ ፕሮግራም ነው። ይህ ፕሮግራም ይቀጥላል ነው ያል ነው። አሁን ፕሮግራሙ እየተቀየረ ነው፣ አብታው ዲሞክራሲ አያስፈልግም የሚል ስለዚህ የፕሮግራም ፕሮግራም ለውጥ አለ ማለት ነው። ሀዋሳ ላይ አልተቀየረም። ሀዋሳ ጉባኤ ላይ ፕሮግራማችን ይዘን እንቀጥላለን ነው። ስለዚህ ውህደቱ ይህን ፕሮግራም ተይዞ ነው። አብታው ዲሞክራሲ የተወሰነው ይህ ነው። የሆነ ያለው አሁን ሌላ ነው ማለት ነው። ስለዚህ ፕሮግራም ለውጥ አለ። የፕሮግራም ለውጥ ካለ የይዘትም ልዩነት እየመጣ ነው። ስለዚህ ህወሓት እያነሳለ ይሄ ነው ፕሮግራማችን አንድ በነበረበት አሁንም አንዱም ከሆነ ስቲም እንቀጥል ባይሽ ነን በውደት ወይም ይቀየር ካለም ያው ቀያይረን ማለት ነው። ተስማምተን ካልሆነ የሐዋሳው ውሳኔ አብዮታዊ ዲሞክራሲ በግላጭ ይቀጥላል ብለን የወሰነ ይህ ይቀየር ካል ጉባኤ ያስፈልገናል ማለት ነው። የኢህአዴግ አጋር ድርጅቶች ተብለው የሚጠሩትን ያገለለ ውሳኔ ከአሁን በፊት ይሰጥ ነበር የሚሉ ሰዎች አሉ። በዚህስ ያለውት አስተያየት ተብለው በኢትዮጵያ ከዚህ ቀደም በነበሩ ስርዓቶች የብሔር ብሔረሰቦች መብት ተገሎ ነበር። ባለፉት 28 ዓመታት ግን የራሳቸውን መብት በራሳቸው እየወሰኑ መጥተዋል በማለት ገልጸዋል። ነገር ግን በኢህአዴግ አባል ድርጅቶች አካል መሆን የሚል ከሆነ በሐዋሳ የኢህአዴግ ጉባኤ ይሁን። ከዛ በፊት በነበሩ ስብሰባዎች አጋር ተብለው የሚጠሩ በድርጅቱ እንዲገቡ ውይይት እየተካሄደ እንደነበረ ገልጸዋል። የትግራይ መንግስት ለጦርነት እየተዘጋጀ ነው፣ ሰራዊትም በብዛት እያሰለጠነ ነው የሚል ቅዳሜ እለት የትግራይ ትብብር ፓርቲ ሊቀመንበር ዶክተር አረጋዊ በርሀ የድርጅታቸው አቋም ለማስተዋወቅ በተዘጋጀው መድረክ ተናግረው ነበር። በዚህ ጉዳይም ያለውት አስተያየት ተብለው ዶክተር ደብረ ጽዮን ተጠይቋል። የትግራይ ሕዝብ ደህንነትና ሕልውና ለመጠበቅና እንዲሁም ከተለያዩ አቅጣጫዎች ለሚሰሙ የጦርነት ፉከራዎች ጦርነትም ከሩቅ ለማስቀረጥ ተዘጋጅተናል ብለዋል። ከሌላ አካል ጋር ለመዋጋት ግን አልተዘጋጀንም። ይህም ፖለቲካችን ይሁን ህዝባችን የማይፈቅደው ጉዳይ ነው ሲሉ ገልጸዋል። ይህ ምልክቶቹ ሲፎከር አልነበረም። እንዲ አሁን እንትን ቢልም እንጨብጣለን እየተባለ ኮ ነገር ነበር። ልንጨብጣ እንችልም። የሚጨብጣንም የለም። ይቅርና የሆነ ሽፍታ የፈለገ ሀይል ማለት ነው። የራስህን ሰላም የራስህን ደህንነት፣ የሰው ህይወትም ንብረትም ለመጠበቅ ታስቦ የተደረገ ዝግጅት ነው። ተልእኮ ይሄ ነው። ተሻግሮ ወሮ ይህን ነፃ እናወጣለን የሚል ነገር የለውም። ስራ አለብን። የልማት አለብን። በግብርናውም ደህንነት አለብን በኢንዱስትሪውም የስራ እድሉም መልካም አስተዳደሩም ብዙ ችግሮች አሉ። እሱ እንሰራለን። የመንግስት ስራ የህዝቡ ከዚህ የሚጠብቀው ከድነት የመውጣት እንጂ መሳሪያ ታጥቆ መፈለም አይደለም። ሰላሙን ሊረብሽ የሚፈልግ እንደ ራያ ይላል፣ አንደ ወልቃይት ይላል፣ አንደ ጸገዳ የሚል ሀይል አለ። በግላጭ የወጣ ካልሆነ በጉልበት እንወስዳለን እኮ ተብሏል። በጉልበት የሚወሰድ ነገር የለም ነው። የመብት ጉዳይ ስለሆነ አትሞክሩት ነው መልክቱ። ከሞከራችሁ ደግሞ ጥፋት ነው። ሁሉም በስርዓት ይሄድ ነው። ህጋዊ በሆነ መልኩ ጥያቄም ካለ ህጋዊ መንገድ ቅሬታም ካለ በመድረክ፣ በጉልበት የሚባል የለም። እኛ ደግሞ በስንት ጉልበተኛ እናውቃለን። ከደርግ በላይ ጉልበተኛ አልነበርም። ደርግን ያንኮታኮተ ህዝብ እኮ ነው። ስለዚህ ምንም ሌላ ዝግጅት የሚያስፈልገው አይደለም። ድሮም ዝግጁ ነው። እና የሚባሉት ይሄ ማአት ሚሊዮን አለ ያው ህዝቡ ነው እየተቆጠረ ያለው። ህዝቡ ግን ዝግጁ ነው። አንድ ሚሊዮን ሰራዊት አይደለም ስድስት ነው ያለው። ስድስት ሚሊዮን ትጥቃለን ግን አላልንም። ህዝቡ ዝግጁ ነው ለመብቱ። ማለት ባለፈው እሁድ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊኒየም አዳራሽ የኤርትራው ፕሬዚደንት ኢሳያስ አፈወርቂ በመቀለ ጎደናዎች በእግር መንቀሳቀስ እንደሚፈልጉና ይህም እንዲሆን ህዝብና የሃይማኖት መሪዎች እንዲጸልዩ ስለተናገሩት ጉዳይም ለምክትል ርዕሰ መስተዳደሩ ተጠይቀዋል። ኤርትራውያን በተለያዩ የትግራይ ከተሞች እየኖሩ ይገኛሉ። ከህዝቡ ጋር በሰላም እየኖሩ ናቸው። የህዝብ ለህዝብ ግንኙነት እንዲጠናከር ጥሪ እያቀረብን ቆይተናል ያሉ ሲሆን፣ ይህ ሰላም ዘላቂ እንዲሆን ተቋማዊ በሆነ መንገድ ሊሄድ ይገባል ብለዋል። ፕሬዚደንት ኢሳያስም ድንበሩን ከፍተው በመኪና ቢመጡ እንቀበላቸዋለን ሲሉ ተናግሯል። ገና ስለሆነ የድሮ ያልተዘገቡ አጀንዳዎች አሉ፣ ውሳኔዎች አሉ ስርዓት ገና ሊያዙ ለዚህ ስርዓት እንዲይዙ እኛም እንፈልጋለን። እንደ ትግራይ ማለት የፌደራል ጉዳይ ነው፣ የእኛም ጉዳይም ነው። ለዚህ ስርዓት እንዲይዝ ህጋዊ እንዲሆን ተቋማዊ እንዲሆን ዓለም አቀፋዊ እንዲሆን ሁሉም የተሳተፍበት እንዲሆን መስመር ይዞ እንዲዘጋ የቆየው ከዛ ወደ አዲሱ ምዕራፍ አብረን ሰላማችንም አስጠብቀን በልማት ተደጋግፈን የምንሄድበት በንግድ ተሳስረን የምንለማበት ሁላችን የምንጠቅምበት ሁኔታ እንዲፈጠር ነው የምንፈልገው ግን መዘጋት የሚገባቸው ደግሞ እንዲዘጉ። ስለዚህ ይሄን ነው እኛ የምንጓጓው ነው። እኛም መንገዱ በአየር ከሚሆን እንደተባለው በእግር በመኪና ወደ መቀሌም፣ ወደ ሌሎች ከተሞች እንዲመጡ እንፈልጋለን። ፕሬዚዳንቱ፣ መንገዱ ከተከፈተ አይሮፕላን አያስፈልግም ማለት ነው። በእግር በመኪና ከመጡ ያው በእግር መጥቷል ማለት ነው። ብዙ ከተሞችም ያያሉ፣ መቀሌንም ያያሉ ማለት ነው። ስለዚህ ይሄ እንዲሆን ነው ፍላጎታችን። መቼ ይሆናል ሌላ ነው ወይ? ጸሎትም አይጠቅምም የሚል የለኝም በጸሎትም ሁሉም ቢደግፍም ጥሩ ነው። ዋናው ግን የመንግስት ስራ ነው ብለን ነው ምናምን። በመቀለ ከተማ ባለፈው ሳምንት ስለተከለከሉ ሰልፎች ተጠይቀውም የክልሉ መንግስት ስለ ጉዳዩ መረጃ እንዳልነበረው ተናግረው ለከተማው አመራሮች ስለ ሁኔታው ለማጣራት መጠየቃቸው ገልጸው ሰልፎቹን እንዲካሄዱ የሚያስፈልጉ ኃላፊነት የሚወስድ አካል ነው የተጠየቁት የሚል ምላሽ ማግኘታቸውን ነው የገለጹት። ሰላማዊ ሰልፍ ማካሄድ ግን የዜጎች መብት ነው። ሰልፍ የሚፈልግም በየቀኑም ቢሆን የማድረግ መብት አለው በማለት ገልጸዋል። የሴቶች ጥቃት በመከላከል ዙሪያም ከጥቃት መከላከል በተጨማሪ የሴቶች ተጠቃሚነትና ተሳታፊነት ማሳደግ ይገባል በማለት ተናግረዋል። አራት ሰዓታትን የወሰደው የዶክተር ደብረጽዮን ወቅታዊ ጉዳዮች ላይ ለጋዜጠኞች የሰጡት ቃለ ምልልስ 2012 ለኢትዮጵያ ወሳኝ ዓመት ነው በማለት ተናግረዋል። ለአሜሪካ ድምጽ ሙልጌታ አጽብሃ መቅለም